ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ የኮሮና ቫይረስ ሞት 96 ደረሰ። የኒውዚላንድ ጠቅላይ ሚኒስትር በነገው ዕለት በአውስትሬልያ ብሔራዊ ካቢኔ ስብሰባ ሊታደሙ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የምዕራብ ሲድኒ 15ተኛው የኒው ማርች ሃውስ ተጠዋሪ በኮሮና ቫይረስ ሳቢያ ሕይወታቸው በማለፉ የአውስትሬልያ የኮቪድ-19 ሕልፈተ ሕይወት ቁጥር 96 ደርሷል። ኒው ማርች ሃውስ ግለሰቡ አንዳችም ዘመድ አዝማድ የሌላቸው መሆኑን ጠቁሞ ሆኖም ቀብራቸው በተሟላ ሁኔታ መፈጸሙን ገልጧል። ኤፕሪል 11 የቫይረሱ መከሰት ከተገለጠ ወዲህ እስካሁን 63 ሠራተኞችና ተጠዋሪዎች በቫይረሱ ተጠቅተዋል። የአውስትሬሊያ ነርሶችና አዋላጆች ዋና ኃላፊ ኤሊሰን ማክሚለን ከወረርሽኙ የምንቀስማቸው ትምህርቶች አሉ ብለዋል። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አድን በነገው ዕለት ማክሰኞ በአውስትራሊያ ብሔራዊ ካቢኔ ላይ ሲሳተፉ የትራንስ ታዝማን ጉዞ ጉዳይ አንዱ የመናገር አጀንዳ መሆኑን አስታወቁ። ወይዘሮ አድን በብሔራዊ ካቢኔው እንዲሳተፉ የተጋበዙት በፌዴራል ስቴትና ክፍለ ግዛት መሪዎች ነው። መሪዎቹ በስብሰባው ላይ ወረርሽኙን ተከትሎ ተጥለው የነበሩ ገደቦችን ለመላለት ይመክራሉ። የኒውዚላንድ ጠቅላይ ሚኒስትር የሁለቱን አገራት ምጣኔ ሀብት ለማንቀሳቀስ አውስትራሊያ እና ኒውዚላንድ ድንበሮቻቸውን እንደምን አንዳቸው ለአንዳቸው ክፍት እንደሚያደርጉ በአጀንዳነት መያዙን ጠቁመዋል። ይሁንና የትራንስታዝማን ጉዞ ክፍት የሚሆነው ሁለቱ አገራት የጉዞ እንቅስቃሴው የህብረተሰብ ጤና የማያወክ ስለመሆኑ ከእርግጠኝነት ደረጃ ላይ ሲደርሱ እንደሆነ ልብ ሲያሰኙ፣ በሁለት ሳምንታት ጊዜ ውስጥ ይከፈታል ብላችሁ እንዳትጠብቁ። ልትገምቱት እንደምትችሉት ኒውዚላንዳውያን ያገኘነውን ውጤት እንዳስጨበጡን ሁሉ ይህን የጤና ጥንቃቄ በተሞላበት ሁኔታ ማከናወን ይገባናል ብለዋል። የፌዴራል ሳይንስ ሚኒስትር ካረን አንድሩስ ለኮቪድ-19 የሚሆን ክትባት ከ10 እስከ 15 ወራት ባሉት ጊዜያት ውስጥ ሊገኝ እንደሚችል ጠቆሙ። የአውስትራሊያ ምርምር ማዕከል ሲኤስአይአርኦ አንድ አንድ ዩናይትድ ስቴትስ ውስጥ፣ ሌላኛው አገረ እንግሊዝ እየተሞክሩ ባሉበት የክትባት ምርምሮች ላይ ተሳትፎ እያደረገ ይገኛል ሚኒስትር አንድሮስ የፌዴራል መንግስቱ ለቫይረሱ ማርከሻ የሚሆን ክትባት ለማግኘት ለሚደረጉ የምርምር ጥረቶች ሁሉ የሚቻለውን እንደሚያደርግ ተናግረዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ የኮሮና ቫይረስ ሞት 96 ደረሰ። የኒውዚላንድ ጠቅላይ ሚኒስትር በነገ ዕለት በአውስትሬሊያ ብሔራዊ ካቢኔ ስብሰባ ሊታደሙ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።